እንደ አውሮፓውያን የዘመን አቆጣጠር በ2021 ዩናይትድ ስቴትስ ውስጥ ታሪክ ተሰራ። የቀድሞዊቱ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ካመላ ሀሪስ የሀገሪቱ የመጀመሪያ ሴት ምክትል ፕሬዚደንት ሆነው ያስመዘገቡት ታሪክ ከእኔ በቀደሙት ትከሻ ተመርኩዤ እዚህ በመድረሴ ክብር ይሰማኛል። ካማላ ሀሪስ የመጀመሪያ የአሜሪካ ሴት ምክትል ፕሬዚደንት ብቻ ሳይሆኑ ለዚህ ደረጃ የበቁ የመጀመሪያ ጥቁር አሜሪካዊት፣ የመጀመሪያ ትውልደ ህንዳዊት አሜሪካዊትም ጭምር ናቸው። የዩናይትድ ስቴትስ ምክር ቤት አባሏ ባርብራ ሊን የመሳሰሉ ሌሎች ዲሞክራቶችም ሀሪስን ፈርቀዳጅ በማለት ያደንቋቸዋል። ለአያሌ ሴቶች በብዙ መንገድ ብዙ ፈርቀደዋል። ካመላ ሃሪስ ከህንዳዊት እናታቸው እና ከጃማይካዊ አባታቸው ካሊፎርኒያ ኦክላንድ ከተማ ውስጥ ነው የተወለዱት። በጊዜው በቆዳ ቀለም ተለይተው ይማሩ የነበሩ ነጮችና ጥቁሮች ተማሪዎችን ለማቀላቀል በሚል ይደረግ በነበረው ጥረት በአውቶቡስ እየተወሰዱ ይማሩበት በነበረው ትምህርት ቤት ግድግዳ ላይ ምስላቸው ተስሎ ይታያል። በኋላም ከሃዋርድ ዩኒቨርሲቲ የተመረቁት ካመላ ሃሪስ እንደ አውሮፓውያን አቆጣጠር በ2004 በሳን ፍራንሲስኮ የመጀመሪያዋ ሴት የወረዳዋ አቃቤ ህግ ሆኑ። በማስከተልም በ2011 የካሊፎርኒያ ግዛት የመጀመሪያ ጥቁር ሴት አቃቢ ህግ ሆነው ታሪካቸውን እንደገና አስመዘገቡ። ሃሪስ በምክትል ፕሬዚደንትነት በማገልገል ላይ ባሉባቸው ዓመታት የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር የ1973ቱን በአገር አቀፍ ደረጃ ለሴቶች ጽንስ ማስወረድን ህጋዊ መብት ያደረገውን የራሱን ውሳኔ ሮቢ ዌድን ራሱ መሰረዙን በመቃወም ጠንካራ ትችት ሲሰነዝሩ ቆይተዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ ስልጣን ላይ በነበሩበት ዘመን ሶስት ወግ አጥባቂ ዳኞችን ለጠቅላይ ፍርድ ቤቱ ዳኝነት መሾማቸው የሚታወስ ነው። ሮቪ ዌድን የቀለበስኩ ነኝ ብለው በኩራት ይናገራሉ። እናም እንዳትሳሳቱ ትራምፕ እድሉን ካገኙ በእያንዳንዱ ክፍለ ግዛት ጽንስ ማቋረጥን ለማስከልከል በሀገር አቀፍ ደረጃ ጽንስን ማቋረጥ የሚያግድ ህግ ይፈርማሉ። ካማላ ሀሪስ በገቢ አቅም ተመጣጣኝ የጤና ጥበቃ ዋስትና የሚያስገኘው አፎርደብል ኬር አክት እንዲቀጥል መደረጉንና የፕሬዚደንት ባይደን አስተዳደር ለስኳር ህመምተኞች የኢንሱሊን ዋጋ እንዲቀንስ ማስቻሉንም በአስተዳደራቸው ክንዋኔነት እየጠቀሱ ይናገራሉ። የስኳር ህመምተኛ የቤተሰብ አባል ያላችሁ እጃችሁን አውጡ። ምክትል ፕሬዚደንት ሀሪስ አስተዳደራቸው ድንበሩ ላይ የሚያደርጋቸውን ጥረቶች የመምራት ኃላፊነት ተሰጥቷቸው የነበረ ሲሆን፣ ሆኖም የጆ ባይደን የምረጡኝ ዘመቻ በመጪው ምርጫ ድምፅ ሰጪዎች ከዋና ዋና ትኩረቶቻቸው አንዱ ባደረጉት በፍልሰተኞች ወይም በስደተኞች ጉዳይ ትችቶች ሲቀርቡበትና ሲከላከል ቆይቷል። በአሁኑ ወቅት የአሜሪካ ዜጋ ባለቤት ሆነው ቢያንስ አስር ዓመት ወይም ከዛ በላይ እዚህ ሀገር የኖሩ ነገር ግን ሕጋዊ ፈቃድ የሌላቸው ሰዎች እዚሁ ቆይተው የመኖሪያ ፈቃዳቸውን ለማግኘት ለማመልከት ይችላሉ። ካማላ ሃሪስ ለእስያ አሜሪካውያን ለቀደምት ሀዋያኖችና የፓሲፊክ ደሴት ማህበረሰብ የሆኑ ለስደተኞች ተሟጋች ቡድኖች ንግግር ሲያደርጉ ትኩረቱን ፈጥነው ዶናልድ ትራምፕ ወደሚያደርጉት ንግግር አዙረዋል። ስደተኞችን የሚያንቋሽሽ መጤጠልነትን የሚያበረታታ፣ ጥላቻን የሚቆሰቁስ ሰው ፈጽሞ እንደገና ማይክራፎን እንዲይዝና ዩናይትድ ስቴትስ ማህተም አጠገብ እንዲደርስ እድል ሊሰጠው አይገባም። ጆ ባይደን ባለፈው ወር ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ካደረጉት ድክመት ያሳየ ክርክራቸው ወዲህ ካመላ ሃሪስ ከበፊቱ ይበልጥ አዘውትረው በምርጫ ዘመቻዎች መዘዋወር ጀምረዋል። ትራምፕን አንድ ያሸንፈናቸዋል። አሁንም እናሸንፋቸዋለን አለቀ። ሃሪስ ትናንት እሁድ ከመጪው ምርጫ ተፎካካሪነት ወጥቻለሁ ብለው ባሳወቁት በፕሬዝደንት ጆ ባይደን እግር ተተክተው የዲሞክራቲክ ፓርቲው እጩ ከሆኑ ለፕሬዝደንትነት የተወዳደሩ የመጀመሪያ ጥቁርና ትውልደ ህንድ አሜሪካዊት ሴት ሆነው እንደገና ታሪካቸውን ያስመዘግባሉ። እግዚአብሔር ይባርካችሁ። እግዚአብሔር ዩናይትድ ስቴትስን ይባርክ።